ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኤርትራ የጋራ ንቅናቄ ከመሰረቱት አራት በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ አቶ ሞላ አስገዶም ከጦር ሰራዊት አባሎቻቸው የተወሰኑትን ይዘው ወደ ኢትዮጵያ የመሄዳቸው ዜና የቀድሞ የትግል አጋራቸው አቶ መኮንን ተስፋይ ከኤርትራ የአቶ ሞላ ውሳኔ ለግል ጥቅም የተፈጸመ እንጂ ንቅናቄውን የማይወክል ነው ማለታቸው ከዘገባዎቻችን በአንዱ እንመለከተዋለን። በሌላ ዜና የዩናይት ስቴትስ የኩባንያዎች በኢትዮጵያ የኢንዱስትሪ ዘር እንዲሳተፉና ና ንግድ እንዲጠናከር የያዙትን ጥረት የሚመለከትም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ማክሰኞ መስከረም 4 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችኋሉ ከበደ ነኝ። ጽዮን ግርማ ፕሮግራሙን አስመራን አለች ስኪፕሴስክ ስርጭቱን ያቀላጥፍልናል አድማጮች ታዲያ አሁን ለቀዳሚው የሰዓቱ የዓለም ዜና አዲስ አበባ እንደምን አምሽታችኋል የአውሮፓ ህብረት በሚጎርፉበት ስደተኞችና ፈላሾች አህጉሪቱ የገባችበትን ቀውስ ለመፍታት መወሰን ባለመቻሉ ተጨማሪ ሌሎች ሊያልቁ እንደሚችሉ አለም አቀፍ የፍልሰት ድርጅት አይኦኤም አስጠንቅቋል በሶስት ሰዓቱ የዜና እወጃችን ላይ የሚቀርብ ዘገባ ከጄኔቫ ደርሶናል ከመካከለኛው ምስራቅና ከአፍሪቃ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በበዛ መጠን የሟቾችም ቁጥር በዚያው መጠን ከፍ ማለቱ ተገለጸ የግሪክ የወደብ ጠባቂ ጀልባ ዋናተኞች የ ሀያ ሁለት ሰዎችን አስክሬን ማግኘታቸውም ታውቋል የግሪክ ዜና አውታር እንደዘገበው አንድ የቱርክ ወደብ የተነሳ ይቅርታ፣ አንድ ከቱርክ ወደብ የተነሳ ጀልባ ሰምጦ ዋነተኞቹ ወደ 200 ሰዎችን አድነዋል። ከነዚህ በህይወት ከተረፉት ባለፈው እሁድ ማለት ነው መካከል 15ቱ ሕፃናትና ትናንሽ ልጆች እንደነበሩም ታውቋል። ከጥር ወር ወዲህ ብቻ ከ2300 በላይ ፍልሰተኞች ናቸው ወደ አውሮፓ ሲያመሩ ህይወታቸውን ያጡ። ለ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ቢሊዮነሩ ዶናልድ ትራምፕና የቀድሞው የአእምሮ ቀዳጅ ሐኪም የው ኒውሮ ሰርጅን ቤን ካርሰን የሪፐብሊካኑ ፓርቲ ተወክሎ ከዲሞክራቶቹ ጋር ለመወዳደር ቀዳሚውን ረድፍ መያዛቸው ተገልጧል። 16 የሪፐብሊካኑ ፓርቲ ተወዳዳሪዎች ነገረቡ ሁለተኛውን ዙር ክርክር እንደሚያደርጉ ቢታወቅም በሲቢኤስ ኒውዮርክ ታይምስ የሕዝብ አስተያየት መስጫ መሰረት ዶናልድ ትራምፕ በ27 ከመቶ፣ ካርሰን ደግሞ በ23 ከመቶ በቅደም ተከተል እየመሩ መሆናቸው ታውቋል። ሁለቱም ግን ከዚህ ቀደም በምንም የመንግስት መስሪያ ቤት ተመርጠውም ያገለገሉ ወይም የስራ ልምድ ያላቸው አይደሉም ተብሏል። አንድ የኩዌት ፍርድ ቤት ዛሬ ማክሰኞ በዋለው ችሎቱ ሰባት ሰዎችን በሞት ቀጣ። ብይኑ ቢያንስ 26 ሰዎች ገድሎ ሌሎች 227 ካቆሰለውና ባለፈው ሰኔ ወር ኩዌት ውስጥ ከተካሄደው የቦምብ ጥቃት ጋር የተያያዘ ነው ተብሏል። ጥቃቱ የደረሰውም እዚያው ኩዌት ውስጥ በሚገኘው በሻይቱ መስጅድ ላይ እንደነበር አይዘነጋም። በድምሩ 29 ሰዎች የተወነጀሉበት ይህ ጥቃት የአርብ ጸሎት በሚካሄድበት ወቅት ነበር ኢማም ሳዲቅ የተባለውን መስጊድ ያወደመው። ማልከም ተርንቦል የአውስትሬሊያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ ላፈጸሙ ትናንሰኞ ሊበራል ፓርቲው ባካሄደው ምርጫ ነው። ተርንቦል ጠቅላይ ሚኒስትር ቶኒ አቦትን አሸንፈው ወደ ስልጣን የመጡት የባንክ ሙያተኛ ጋዜጠኛና የህግ ሙያተኛ የሆኑት የ60 ዓመቱ ተርንቦል በቃለ መሐላው ወቅት ለጋዜጠኞች በሰጡት ቃል ብሩህ ተስፋ እንደሚታያቸው ተናግረዋል። ያልጠበቅኩት አዲስ የህይወት ምዕራፍ ነው። ይሁንና ደግሞ በደስታ ብቻ ሳይሆን በታላቅ ትህትናም ነው የምቀበለው ብለዋል አዲሱ ጠቅላይ ሚኒስትር ተንቡል። በተጨማሪም በመጨረሻም የኢራኑ የኒኩለር ጦር መሳሪያ ዋና ተደራዳሪ ትናንሰኞ ማታ እንደገለጡት የተባበሩት መንግሥታት ድርጅት የኒኩለር ጦር መሳሪያ የበላይ ተቆጣጣሪ በዚህ ሳምንት ማብቂያ ገደማ ቴሔራንን ይጎበኛሉ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች አሁን ወደ ቀዳሚው የምሽቱ አብይ ርዕስ ባለፈው ሳምንት በኤርትራ የጋራ ንቅናቄ ከመሰረቱት አራት በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ ወደ ኢትዮጵያ መግባታቸው ተዘግቧል። በመቶዎች የተቆጠሩ የሰራዊታቸውን አባላት ይዘው ከኤርትራ የወጡት አዲስ የተቋቋመው የኢትዮጵያ አገራድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። ሰለሞን ክፍሌ ሁኔታውን ተከታትሎ ተከታዩ ሪፖርት አጠናቅሯል። በፕሮፌሰር ብርሃኑ ነጋ ሊቀመንበርነት በአራቱ በትጥቅ ትግል የተሰማሩ ድርጅቶች አዲስ የጋራ ንቅናቄ መመስረቱ በተገለጸ ማግስት ነው የምክትላቸው የአቶ ሞላ አስገዶም ከኤርትራ ወጥተው ወደ ኢትዮጵያ መግባት የተነገረው። ሁለት አበይት የሳምንቱ ክንውኖች ሆነዋል። ለመሆኑ ዋናው የዚህ ዜና ባለቤት አቶ ሞላ አስገዶም ምን ይላሉ? ዩቲዩብ ላይ ያገኘ ነው መግለጫቸው አለ። እኛ ትጥቅ ትግል ስናካሄድ ነበር በትግራይ ሕዝብ ዲሞክራሲያዊ ንቅናቄ ተደራጅተን በየጊዜው ሁኔታዎች እየገመገምን በሄድንበት ቁጥር ትርጉም የሌለውና አዋጭ እንዳልሆነ የሀገሪቱ አጠቃላይ ሁኔታ እየገመገምን የድርጅታችንም የሻእቢያ መንግስትም ሁኔታ በጥልቀት እየገመገምን በምንመጣበት ጊዜ በፊትም ለሀገራችን ይጠቅማል ብለን የጀመርነው ነው ትግል ነበረ። በሂደት ደግሞ ያስተሳሰብ ለውጥ አድርገን ከመንግስት ጋር በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። በየቦታው የነበረ የሻቢያ ወታደር እየተዋጋን እየጠራረግን እንደምታየው ሰው ደክሞ ነው የመጣውና ና በዚህ ደረጃ ነው የመጣ ነው። የሻቢያዎት ሁኔታ በመገምገም ትርጉም የሌለው መሆኑ ሻቢያ ኢትዮጵያ ከመበታተን ይልቅ ለኢትዮጵያ አንድነት አይሰራም የሚል ነገር ተወያይቶ ነው ተግባብቶ ወደዚህ ደረጃ ያደረሰ አቶ ሞላ አዲስ ስለተመሰረተው ጥምረትስ ምን ይላሉ? ጥምረቱ ምንም ትርጉም የለውም። ትርጉም የለውም ብቻ ሳይሆን ጥምረቱ እንዲሆን ያደረግነው እራሱ ራሱ እኛ ነን፣ እነሱ አይደሉም። ምክንያት ነበረ ምልህ እኛ ከመንግስት ጋር አብረን እየሰራን በነበርበት ሁኔታ ስለነበረ ሆን ብለን ነው ጥምረት እንዲደረግ ያደረግነው። አቶ ሞላ አስገዶም የያዙትን ሰራዊት ይዘው እንዴት እንደወጡና አለሙበት ሲደርሱም ስለተደረገላቸው አቀባበል አውስተዋል። ሁሉም ነገር የተጨረሰ ነው። ከዓመት በላይ ነው የሰላንበት የቆየን፣ ያውቃሉ የመንግስት አካሎች። በፊታችን የቆየው የሻዕቢያ ወታደር እየጠራረግን መውጣት አለብን የሚል ነገር በሶስት አራት ቦታ ላይ ሁሉም ታጋይ እየተዋጋ፣ እኛም መስዋዕት ከፍለናል። የቆሰሉ ጓዶች አሉ፣ ግን ጠራርገን ወጥተናል። እምልህ ሁሉ የታጠቀ ኃይል ነው። ትጥቅ አለው፣ መሳሪያ አለው። በዛ ደረጃም አሁን እዚህ ሶስት እንትና ያለው በግንባር ደረጃ ሁለት ግንባር ነው የመጣሁት። ስለዚህ ሙሉ ትጥቃለሁ የተደራጀ ኃይል ነው። በጣም ጥሩ አቀባበል ነው ያደረገልን። ጥሩ ስሜት ነው። አንደኛ ጠብቀነዋል፣ ሀገራችን ነው፣ ህዝባችን ነው። ግን የመከላከያ ኃይሉም ህዝቡም በጣም ወጥቶ ነው የተቀበለን። በጣም ደስ የሚል የሚያኮራ አቀባበል ነው ያደረገልን። አድማጮች፣ ማምሻውን ፕሮፌሰር ብርሃኑ ነጋ በአሁኑ ጊዜ ወደሚገኙበት አካባቢም ደውዬ ነበር በአቶ ሞላ አስገዶም ጉዳይ ላይ መግለጫ ለማውጣት እየተዘጋጁ መሆናቸውንና ከመግለጫው በኋላ ባነጋግራቸው እንደሚመርጡ ገልጸውልኛል። ወደፊት እንመለስበታለን። ቀጥዬ ወደ ሌላ አካባቢ የትግራይ ህዝብ የጋራ ንቅናቄ ምክትል ሊቀመንበር ወዳሉበት ደወልኩ። አቶ መኮንን ተስፋዬን አግኝቻለሁ። ጥቂት ብለውኛል። ለአቶ ሞላ አስገዶም ወደ ኢትዮጵያ መመለስ ምክንያቱ ምን ይመስሎታል? ብያቸዋለሁ። እርሳቸው ማለትም አቶ ሞላ አስገዶምና አብረዋቸው የሄዱ ጥቂት ግለሰቦች ያሏቸው ለግል ጥቅማቸው ያደሩ እንጂ ትህዴንን ማለትም የትግራይ ሕዝብ ዲሞክራሲያዊ ንቅናቄን የሚወክሉ አይደሉም ብለዋል። በማከልም አቶ ሞላ የትህዴን ሊቀመንበር ነው የነበረ በድርጅታችን በድርጅታችን አንድ አንድ መደብ ስለ ትግሉ ስለ ድርጅቱ ሁኔታው ግምገማ ምናምን ነበርና የነበረው አንዳንድ ድክመቶች የአመራር ለውጥና አንዳንድ የሰራዊት ጥያቄ ስለነበር የሞላ ሁኔታዎች ስለተገመገመና ከስልጣኑ ለመውረድ ስለተፈለገ በዚህ ሁኔታው ስላወቀ በዚህ በቅርብ ቀናት የተወሰኑ ጦር ይዘው ወደ ሱዳን እንደሸሸ አሁን ደግሞ በሱዳን አካባቢ ጦር እንዳለ ነው። አይጋፎርም የተባለው የኢትዮጵያ መንግስት ደጋፊ ድረገጽ ትላንት ከብሔራዊ የመረጃና የደህንነት እንዲሁም ከፌዴራሉ ፖሊስ የጋራ ጸረ ሽብር ኃይል የተሰጠ ባለው መግለጫ ላይ አቶ ሞላ አስገዶም ከኢትዮጵያ መንግሥት ጋር በሚስጥር ይሰሩ እንደነበርና ተልኳቸውን ፈጽመው እንደተመለሱ ገልጿል። አቶ ሞላ በኤርትራ ያሉ የኢትዮጵያ መንግሥት ተቃዋሚዎችን ይሰልሉ ነበር ማለት ነው። ምክትላቸው ለነበሩት ለአቶ መኮንን ተስፋዬ ያስከተልኩት ጥያቄ ነው። ሌላ ችግሩ በመሸፈን ያደረገ እንጂ ለዚህ ተዋውሎ ለመስራት አቅሚ የሌለው ይሄ ትስስርና ድርጅቱ በጣም በጥራት በታች ያለው አመራር እውቀት ያለው የትግል ፍላጎቱ በጣም ጥሩ ስለሆነ የሞላ እንደዚህ አይነት ምናም ተዋውረን አልነበረም። ድርጅታችን በጣም ይጠዳ ነው። ስለዚህ በዚህ ሁኔታው ለምን ድርጅታችን ወደ ኋላ ሳይሆን ወደፊት መሄድ አለበት። የሞላ አመራር ችግር አለ። ይህ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል ስለተወለ ነው ሄደ። አሁን ግን ከወያኔ መንግስት ሆነው እንደዚህ ተባብረን ሰራለን ነበር ምናምን የሚል ውሸት የራሱ ድግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ውሸት ነው። የወያኔ ካድሮች ያደረጉ እንደዚህ ተንኮል እንደዚህ እንደዚህ እንጂ በዚህ አነዚህ የሰራ ነበረ እንዳልነበረ ነው የሚያውቁት። በዚህ ምክንያት ደግሞ በእርግጠኛ ያለ መናገር እፈልጋለሁ። ምን ያህል ሰዎች ናቸው ይዘው ሄዱት አቶ ሞላ አው እርግጠኛ ለመሆን አረጋግጠ መናገር አለበት። ምናልባት የተወሰነ ነው የሆዱ። ይሄ ሰው ደግሞ በስራ ላይ ተነስተው ብሎ ነው የሄደ ጦሩ በጣም አሁን የሚገልጽ ያለ ቁጥሩ በጣም በጣም የተጋነነ ነው ብዙ ሰዓት መቶ እየተባለ ነው። እንደዚህ ግን አልሆነም። በጣም ትንሽ ጦር ነው የሄደ ይሄ ደግሞ በስራ ብሎ ነው የተደናገረ ነው እንጂ ምን አይደለም። ስለዚህ አረጋግጠን በቀጣይ ስም ብናያለ መናገር ይቻላል። አሁን በግምት ስንናገር በተራን ያለ አረጋግጠን መናገር ይፈልጋለን። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ በጽሑፍ መግለጫው ደግሞ ድርጅታችን በእነዚህ ሰዎች ከትግሉ መክዳት ይጠናከራል፣ የውስጡን ችግር ያጸዳል እንጂ አይደናቀፍም። ትግላችን ጸረ ሕዝቡን ስርዓት አስወግዶ ለነጻነት ማብቃት ነው ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ወጣ የተባለው መግለጫ ስለ አቶ ሞላ አስገዶምና የኤርትራ ተልዕኮ በስፋት ተንትኗል። ለበርካታ ዓመታት በኤርትራ መንግሥት አማካይነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃና የደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ አገር ወዳድ ኢትዮጵያውያን ጋር ሚስጥራዊ የሆነ የግንኙነት ስርዓት በመመስረት በተሠራው የተቀናጀ የኦፔሬሽን ስራ አማካይነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 2008 ዓ ም ወደ ሀገሩ እንደ ገባ የጋራ ጸረ ሽብር ኃይል አስታውቋል ይላል። በዚሁም መሰረት በቅርቡ የኤርትራ መንግሥትና ግንቦት ሰባት የተባለው አሸባሪ ጸረ ኢትዮጵያ ድርጅት ባዘጋጁት ህብረት ስምምነት ላይ የስብስቡ ኮር ኃይል የሆነው ዴማት የተባለው ድርጅት ሊቀመንበርና በሻቢያና በግንቦት ሰባት የተመሠረተው ንቅናቄ ምክትል ሊቀመንበር በመሆኑ የተመረጠው ሞላ አስገዶም ከመንግሥት በተሰጠው ተልእኮ መሠረት ሌሎች አገር ወዳድ ጓደኞቹን በማሳመንና በማደራጀት የሻቢያን የጥፋት ተልእኮ ሲያከሽፉና አጠቃላይ ሂደቱን መንግሥት በሚፈልገው መንገድ ሲመሩት ከቆዩ በኋላ ግዳጃቸውን እጅግ አኩሪ በሆነ መንገድ ፈጽመው ኃይላቸውን እንዳለ ከነሙሉ ትጥቁ በመያዝ ወደ እናት ሀገራቸው ተመልሰዋል ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጸረ ሽብር ግብረ ኃይል የተሰጠው መግለጫ። አድማጮች በነገው ዕለት የአገር አድን የጋራ እንቅስቃሴ መግለጫ ደግሞ ምን እንደሚል ለመከታተል እንሞክራለን። ለዛሬው በዚሁ አበቃለሁ። አድማጮች ማስታወሻ፣ እዚህ ግድም ሰለሞን። ዜናውን የተከታተለው ባልደረባችን ሰለሞን ክፍሌ ትናንት ማምሻው ላይ ያጠናቀረውን ዘገባ ነው ያደመጣችሁት። በነገው ምሽት ያለው ዛሬ ማለት ነው። ጉዳዩ የሚመለከታቸውን ወገኖች ሕሳቢዎች ያካቶ ተከታይ ተጨማሪ ዘገባዎችን አጠናቅረዋል። ከምሽቱ ሰዓት ላይ በሚቀርበው መደበኛው ዝግጅታችን ይዞ ይቀርባል። አሁን ወደ ተከታዩ የምሽቱ ሌላ ርዕስ በኢትዮጵያና ዩናይትድ ስቴትስ መካከል ጥብቅ የምጣኔ ሀብት ግንኙነት ለመፍጠር በአዲስ አበባ የሚገኘው የአሜሪካ ኤምባሲ እየሰራ መሆኑን አስታወቀ ይላል የመለስካቸው አማሀ ዘገባ። በኢንዱስትሪው ዘርፍ ለሚሰማሩ ባለሀብቶች የኢትዮጵያ መንግስት በርካታ ማበረታቻ ማስቀመጡም ተዘግበዋል። የዩናይትድ ስቴትስ ባለሀብቶች በዘርፉ እንዲሳተፉም ተጠይቋል ይላል። ወደ ዝርዝሩ። አዲስ አበባ ሂልተን ሆቴል አስር የዩናይትድ ስቴትስ አሜሪካ ኩባንያዎችን እና ከሰባ የማይበልጡ የኢትዮጵያ ኩባንያዎችን ባገናኘው መድረክ ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሃስላክ ንግግራቸውን የጀመሩት ከጥቂት ወራት በፊት ፕሬዚዳንት ኦባማ በኢትዮጵያ ያደረጉትን ጉብኝት በማስታወስ ነበረ። ፕሬዚዳንቱ በዩኤስ አሜሪካ እና በአፍሪካ መካከል ስለሚኖረው ግንኙነት ያላቸውን ርዕይም በአጭሩ ጠቅሰዋል። መንግስታቸውና በአዲስ አበባ የሚገኘው ኤምባሲም ይህንን ግንኙነት በተለይም ከኢትዮጵያ ጋር እንዲፈጠር ለሚፈለገው የኢኮኖሚ ትስስር በታላቅ ስሜትና በብርቱ ትጋት እየሰሩ ናቸው ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲና የዩናይትድ ስቴትስ መንግስት የፕሬዝደንት ኦባማን የዩናይትድ ስቴትስ አፍሪካ ርእይ እውን ለማድረግ በርትተውና በታላቅ ስሜት እየሰሩ ናቸው። በአፍሪካና በተለይም በኢትዮጵያና ዩናይትድ ስቴትስ መካከል ያለው የንግድ ግንኙነት ጥብቅና ጥልቅ እንዲሆን ያለን ቁርጠኝነትም ይቀጥላል። ፕሬዝደንቱ በቅርብ ጊዜ እዚህ ያደረጉት ጉብኝት እንዳረጋገጠው ዛሬ የተዘጋጀው መድረክም በአፍሪቃ ፕሬዝደንት ኦባማ የጀመሩት ከአፍሪቃ ጋር የመናገዱ ውጥን ቁልፍ አካልና የቅርብ ጊዜ ጉብኝታቸውም ተከታይ ነው። በመድረኩ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ በበኩላቸው በስፍራው ለተገኙት የአሜሪካና የኢትዮጵያ ባለሀብቶች የማዋለ ንዋይ እድሎችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሀገሪቱ አላት ያሉትን እምቃብቶች በመዘርዘርም ይህንን እምቃብት በማልማት ባለሀብቶቹ በሰፊው እንዲሳተፉ ጠይቀዋል። በተለይም ሀገሪቱ በሁለተኛው የእድገትና ለውጥ እቅዷ ልታስፋፋው በምትፈልገው የፋብሪካ ኢንዱስትሪ ቁልፍ ድርሻ ይኖራቸዋል ባሏቸው የኢንዱስትሪ መናኸሪያ ግንባታ ላይ ባለሀብቶቹ ትኩረት እንዲያደርጉ መክረዋል። በዚህ በኩል ተሳትፎ ለሚያደርጉ ባለሀብቶች ደግሞ መንግስት የሚሰጠውን ማበረታቻ በዝርዝር ገልጸዋል። entering into these shares as manufacturers if you wish to or you can በተገነቡ የፋብሪካ ህንፃዎች የፋብሪካ ስራ ለመስራት ብትፈልጉ ወይም በጋራ የኢንዱስትሪ መናኸሪያ ብትገነቡ 10 ዓመት የሚደርስ በትርፍ ላይ ከሚጨመር ግብር ነፃ ትሆናላችሁ። ይህ ማለት ማንም በዚህ ሀገር የሚገኝ የንግድ ተቋም ባገኘው ትርፍ ላይ 30 ከመቶ ከሚከፍለው ግብር ነፃ መሆን ማለት ነው። ለአስር ዓመት አቶ ፍጹም አክለው እንዳብራሩት እንዲህ ያሉ የኢንዱስትሪ መናኸሪያዎችን ከአዲስ አበባ 40 ኪሎ ሜትር ውጭ ለሚገነቡ ደግሞ ከትርፍ ግብር ነፃ የመሆኛ ጊዜው 15 ዓመት እንደሚሆን ገልጸዋል ይህ ደግሞ በሀገሪቱ የተመጣጠነ እድገትና ልማት እንዲኖር ለማድረግ ነው ሲሉ አስረድተዋል የአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ፕሬዚዳንት አቶ ኤልያስ ገነቲ በበኩላቸው ደግሞ በእነዚህ በሚገነቡ የኢንዱስትሪ መናኸሪያዎች የሚደርሰው የኃይል አቅርቦት ዋጋ እጅግ ዝቅተኛ መሆኑ ባለሀብቶቹ ሊጠቀሙበት የሚገባ እድል መሆኑን ጠቁመው የአሜሪካ ባለሀብቶች በፍብረካ ኢንዱስትሪው ለመሳተፍ በጥብቅ እንዲያሰቡበት ጠይቀዋል። የኢንዱስትሪ መናኸሪያዎች ልማትና በጣም በዝቅተኛ ዋጋ የሚቀርበው የኤሌክትሪክ ኃይል የሌሎች አፍሪካ ሀገሮች አንድ አምስተኛ የሚሆን ዋጋ ነው። በሀገሪቱ የኢንቨስትመንት አዋጅ የተዘረዘሩትን ለጋስ የለነዋይ ማበረታቻዎች ይበልጥ ያጎለብቷቸዋል። ይህን እድል በመጠቀምም ጎብኚዎቻችን በፋብሪካው ኢንዱስትሪ እንዲሳተፉ ከልብ እንዲያስቡበት እጠይቃለሁ። መድረኩ የተዘጋጀው አዲስ አበባ በሚገኘው የአሜሪካ ኤምባሲና በአዲስ አበባ ንግድ ምክር ቤትና ዘርፍ ማህበራት ትብብር ነው። አስሩ የአሜሪካ ኩባንያ ወኪሎች ከዚህ በኋላ በርከት ያሉ ከሰሐራ ደቡብ የሚገኙ ሀገሮችን እንደሚጎበኙ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀ ለዘገባው አመሰግናለሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር እንሻገር። የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያ ነው። ጤና ስጥልኝ ይላል የጤና አዘጋጅና አቅራቢው ሰለሞን አባተ ወደ ቅንብሩ በአፍሪቃ ከሰሐራ በስተደቡብ ባሉ ግድቦች አካባቢ የሚኖረው ሰው ከሌሎች አካባቢዎች ይልቅ በአራት እጥፍ ለወባ የተጋለጠ መሆኑን ሰሞኑን የወጣ የጥናት ሪፖርት አመልክቷል። በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመሥራቱ ሐሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየዓመቱ በአስሮች ሺሆች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፖ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሳሃራ በስተደቡብ የተዘረጉ 1270 የሚሆኑ ግድቦችንና አካባቢዎቻቸውን አጥንቷል። ኅትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ 1 ሚሊዮን የሚሆን ሰው እስከያዝነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቲዩ ማካርትኒ ለቪኦኤ ማብራሪያ ሰጥተው ነበር። ግድቦች ለቢንቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ብንቢዎች እየተበራከቱ ይሄዳሉ ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው ጥናቱ ከሰሐራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም ፑሽ ፎር ሶሽ ኢኮኖሚክ ዲቨሎፕመንት ኢን ሳብ ሳሃራን አፍሪካ አንድ ሎት ኦፍ ከሳሃራ በስተ ደቡብ ላለው አፍሪካ ማህበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሀሳብ የሚያራምድ ነው። እነዚያ በውጥን ያሉ ሰባ ስምንት ግድቦች ሁሉም ከተገነቡ ይላል፣ የነ ማካርትኔ ጥናት፣ የአዳዲስ የወባ አጋጣሚዎች በ56 ሺህ ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት መካርትን ያሳስባሉ። የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል። ጥናቱ በርካታ ሐሳቦችንም አቅርቧል። ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ፤ አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢምቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል። እነዚያ አካባቢዎች ሲደርቁ የቢምቢ እንቁላልና እጮችም በየዓመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢምቢ እጮችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው። እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ አምስት ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ሕዋስ የተሸከመች ቢምቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። መካርትኔ በአጽንኦት እንደሚሉት ለቢምቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም። አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሪዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች፣ የተፈጥሮ ሐይቆች ሁሉ ለቢንቢ መኖሪያነት የተመቹ ናቸው። በእርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላይ ዓመታዊ ቁጥር ጋር ሲታይ እጅግ በጣም ትንሽ ነው። በዓመት 145 ሚሊየን ሰው ነው። በመላ ከሰሃራ በስተደቡብ ያለ አፍሪካ በወባ በዓመት የሚታመመው። ማካርትኔ ግድቦቹን መንግስታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ፣ ሕይወትም መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ስነ ምግባር የተከተለ አይመስለኝም ብለዋል ማካርትኔ አክለው ከሰሃራ በስተ ደቡብ ላለው አፍሪካ የዘመናትና የዘመናት ጠላቱ ተላላፊ በሽታዎችና ወቅት ጠባቂ ወረርሽኞች እንደሆኑ ሲነገር ታምኖበትም ቆይቷል። በዘንድሮ ሁኔታ ኤች አይ ቪ፣ ወባ፣ ቲቢ፣ ኢቦላ እየተባሉ ሊጠሩ ይችላሉ። አሁን አሁን ግን ጄሲካ በርማን እንደዘገበችው የስኳር ችግር በዓለም እጅግ የደኸዩና የነጡ በሚባሉ ሀገሮች ውስጥ ሁሉ ሳይቀር እየተባባሰ መሆኑን ባለሙያዎች እየተናገሩ ነው። ዛሬ አፍሪካ ውስጥ 21 ሚሊዮን ሰው የስኳር የጤና ችግር አለበት። በሚቀጥሉት 20 ዓመታት ውስጥ ይህ ቁጥር ወደ 35 ሚሊዮን ያሻቅባል። ይህንን መረጃ ላንሴት የጤና መጽሔት ላይ ያገኛሉ። በመካከለኛ ዕድሜያቸው ላይ ከሚገኙ አፍሪካውያን የስኳር ህመምተኞች ስድሳ ሁለት ከመቶ የሚሆኑት ችግራቸውን በምርመራ አያውቁም። በዚያ ላይ ዕድሜያቸው ከስድሳ ዓመት በታች ከሆኑ በስኳር ምክንያት ከሚሞቱት ሰዎች ከሦስት አራተኛው በላይ የሚሆኑትም እነዚሁ ችግራቸውን የማያውቁቱ ናቸው። የችግሩ ምክንያት አፍሪካ ውስጥ እየታየ ያለውን ማኅበራዊና የአኗኗር ሁኔታ ለውጥ ያህል የምጣኔ ሀብት አይደለም፣ ይላሉ የሃርቫርድ ዩኒቨርሲቲው የዓለም ጤና ኤክስፐርት እና ከላንሴት መጽሔቱ ጽሑፍ አዘጋጆች አንዱ የሆኑት ሪፋት አቱን። የእንቅስቃሴ አለመኖር፣ ስራዎችን መቀያየር፣ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ ሁኔታዎች ሳይመቻቹ፣ አረንጓዴ አካባቢዎች በጠፉበት ሁኔታ ከገጠር ወደ ከተማ የሚደረግ ፍልሰት ተረባርበው ነው ይህንን ችግር የሚፈጥሩትና የሚያባብሱት። ብዙዎቹ አፍሪካውያን የአካል እንቅስቃሴ ማድረግ እየተዉ ነው። ለምን? የግብርናውን ሥራ እየተዉ ነዋ ብለዋል አቱን። በዚያ ላይ የአፍሪካ የጤና አገልግሎት መሠረተ ልማትና ቴክኖሎጂውም ይበልጥ የተሳለጠውና ሲጀመርም ይበልጥ ያተኮረው በተለመዱት የተላላፊ በሽታዎች ችግሮች ላይ በመሆኑ እንዲህ አይነቱ ተላላፊ ያልሆነ ችግር ድንገት ሲስፋፋ ሀገሮቹ መያዣው ያጥራቸዋል። የእነርሱ ችግር ሆኖ አልኖረማ። ለተላላፊ በሽታዎች ከሚመደበው ገንዘብ መቀነስ አለበት አይደለም እያልን ያለ ነው። መደረግ ያለበት የዛሬ አስርና ሰላሳ ዓመት ችግሩ ወደ ከባድ ቀውስነት ተቀይሮብን ከመታነቃችን በፊት አሁንኑ ስለ ስጋቱ ማወቅና መስራት መጀመር አለብን ለማለት ነው። እናም ይህን የአፍሪካን የስኳር ችግር ለመጋፈጥ የሚያስችል አንድ የጤና ፖሊሲ ኤክስፐርቶችን፣ የምጣኔ ሀብት ባለሙያዎችን፣ የመንግሥት ተወካዮችን ያቀፈ ዓለም አቀፍ ኮሚሽን በቅርቡ እንደሚፈጠር ተናግረዋል። ለዛሬ በዚሁ እንሰነባበት። ጤናውን የቤተሰብዎንና የወዳጆችዎን ደህንነት፣ የራስዎን ንጽህና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። ጤና ይስጥልኝ። ከቪኦኤ ጤና ሰለሞን አባተን ለዝግጅቱ አመሰግናለሁ። አድማጮች፣ እኛም ስርጭታችንን ወደ ማገባደዱ ተቃርበናል። ከምሽቱ ሶስት ሰዓት ላይ ታዲያ በትኩስ ትኩስ ዜናዎችና በርከት ያሉ ዝግጅቶች ነው የምንጠብቃቸው። በእኔ በኩል በዚሁ ልሰናበት። ያስተናገድኳቸው አላ ከበደ፣ አቀናባሪ የጽዮን ግርማ እስኪፕ ስስክ ነበረ ቴክኒሻኔ። መልካም ምሽት። Thank you.